ከማህበረሰብ ለማህበረሰብ ዶክተር ፓስተር ናትናኤል ገመዳ በዘፀአት የኢትዮጵያ وانجلاويت بيتا كريستيان باستر بمجو اهود يمي يفاسكا يا بمدرك يمي كتلو ملقت عستل الفوال ود يهاجرات الهزبوج اتيوبيا ويان يهنن يخولت الشيخة عند عمد يفاسكا يفاسيكا بقال عبرن اندنا كبر اجابر سل ردان انقوان عدرساتشو للودان لهم يهي بتلي ዘንድሮ የምናከብረው የፋሲካ በዓል ልዩ የሚያደርገው በተለይ እኛ በምድራችንም በዚህ ምድር በዓለም ዙሪያ ያለው የዛሬ ዓመት ስናከብር ሁላችንም በቤት ተዘግቶብን ነበረ ከወረርሽኙ የተነሳ። እዚህ ምድር ዛሬ እግዚአብሔር ከብዙ ቸርነትና ምሕረት ወጥተን እየተገናኘን በዓሉን አብረን እናከብረዋለን ከብዙ ጥንቃቄ ጋር። ይሁን እንጂ በምድራችን በሌሎችም ሀገሮች ይኸው በሽታ ብዙዎችን እያሰቃየ እየገደለ ያለ ስለሆነ በብዙ ጽሞና በብዙ ጸሎት ደግሞ እናከብረዋለን። እንደዚሁም በተለያየ ሁኔታ በተለይ ለምድራችን ብዙ ጸሎት፣ ብዙ የጾምና የሱባኤ ሥርዓቶች እየተካሄዱ ነው። ይሄ ሁሉ በልባችን ይዘን እንግዲህ ለሰው ልጆች ሁሉ ተስፋ የሰጠውን የትንሣኤውን በዓል አብረን እናከብራለን። ጌታ ኢየሱስ ክርስቶስ በተነሳበት እሁድ ማለዳ ላይ ወደ ስፍራው ሄደው ሊፈልጉት ለመጡ ሴቶች ሲናገር መላኩ እንዲህ አላቸው፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም ይላል። ሶስት ቀን ሙሉ በሞተ ጊዜ ብዙዎች ተስፋ ቆርጠው ነበረ። እግዚአብሔር ለዓለም መድኃኒት ያመጣው ኢየሱስ ክርስቶስ ተሰቀለ፣ አበቃለት ያሉም ብዙ ነበረ። ነገር ግን እግዚአብሔር እንደ ተስፋ ቃሉ ሲያስነሳ በሙታን መካከል የሚፈልጉ ብዙ ተስፋ የቆረጡ ነበሩ። ዛሬም በምናየው በምንሰማው ነገር በአለም ዙሪያ በምድራችን በምናየው ብዙ ተስፋ መቁረጥ ሊኖር ይችላል። ነገር ግን ሁላችንም ተስፋ የምናደርገው የምናምነውና በጥሞና መከታተል ያለብን የእግዚአብሔር የትንሣኤ ቀን አለ። እንደገና ተስፋ የሚያድስ እንደገና ጅማሬ አለው። እግዚአብሔር በእርግጥ እግዚአብሔር የሚታወቀው በእንደገናነቱ ነው ለሰው ልጆች የተለያየ ቻንሶችን ይሰጣል እና የዘንድሮውን የትንሣኤ ሳይ በዓል አብረን ስናከብር እግዚአብሔርን የምድራችንን ተስፋ የምድራችንን ሰላም ትንሣኤ እንዲሞላው ቤታችን፣ ልጆቻችን፣ የእኛንም ጉዳይ እግዚአብሔር በአዲስ ተስፋ በአዲስ ሕይወት በአዲስ ሰላምና ደህንነት እንዲሞላው ጸሎቴ ነው። እንደገና ደግሜ እንኳን አደረሳችሁ። እግዚአብሔር በነገር ሁሉ ይባርካችሁ። ልልወዳለው ተባረኩ። ዶክተር ፓስተር ናትናኤል ገመዳ በዘጻአት የኢትዮጵያ ወንጌላዊት ቤተ ክርስቲያን ፓስተር፣ በጣም ነው የምናመሰግነው። በዓሉ ለርሶም መልካም በዓል እንዲሆኑሎት ምኞታችን ነው። እናመሰግናለን። ለኤስ ቢ ኤስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን። እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራምን ነበር።